ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ታህሳስ 16 2007 ዓ ም ዝግጅታችን ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮች እንደምናመሻቸው፣ የዚህ ምሽት አስተናጋጆቻችሁ አዲሱ አበበና እኔም ሰሎሞን አባተንን፣ ፕሮዲሰሩ ንጉሴ ታምራት፣ ቴክኒሻችን ደግሞ ቮይቴክ ዞርኒያክ በቦታው ተመልሰ ሰይሟል። እንዲሁም መላው የቪ ባልደረቦች ገናን ዛሬ ለምታከብሩ በዓለም ዙሪያ ላላችሁ አድማጮቻችን ሁሉ እንኳን አደረሳችሁ መልካም ገና ሜሪ ክሪስማስ ከአሜሪካ ድምፅ ራዲዮ ጣቢያ ሜሪ ክሪስማስ እንኳን ለአዲሱም 2015 ዓ ም አደረሳችሁ አዲሱ አልኩኝ አዲሱ ያንተን ስም ከጠራሁ አይቀር እንኳን አደረሳችሁ ላለውን የማግዘ ለዜናውም አንተኑ ልጋብዝ መልካም የሮማው ርዕሰ ሊቃነ ጳጳሳት አባ ፍራንሲስ በሮሙ የቅዱስ ጴጥሮስ አደባባይ ለተሰበሰቡ ብዙ ሺህ ምዕመናን ዛሬ ቃለ ቡራክ የሰጡ አቡኑ የዛሬውን የኢየሱስ ክርስቶስ ልደት ምክንያት በማድረግ ባስተላለፉት መንፈሳዊ መልእክታቸው አብዛኛውን የሶሪያ ክፍል የተቆጣጠረው እስላማዊ መንግሥት በንጹሐን አናሳ ህዝቦች ላይ የሚፈጽመውን የጭካኔ ግድያ አውግዘዋል። ይህ ዛሬ በመላው ዓለም እየተከበረ ያለው የኢየሱስ ክርስቶስ ልደት መታሰቢያ በዓል ለክርስትና አማኞች ታላቅና የተቀደሰ ቀን እንደሆነ ተገልጧል። በመጪው ግንቦት ወር ለሚካሄደው ምርጫ ወሳኝ ናቸው ከተባሉት ክንውኖች አንዱ የሆነው የእጩዎች ምዝገባ ዛሬ ሐሙስ ተጀመረ። ምዝገባው ፓርቲዎች በምርጫው ለመወዳደር መወሰናቸውን ያመለክታል ይላል እስክንድር ፍሬው ከአዲስ አበባ በላከልን ዘገባ። በኢትዮጵያ የሚካሄደው አምስተኛው ዙር ጠቅላላ ምርጫ እየቀረበ ክንውኖችም በተያዘላቸው የጊዜ ሰሌዳ እየተካሄዱ ነው። ከነዚህ ክንውኖች አንዱ የሆነው የፖለቲካ ፓርቲዎች እጩዎች ምዝገባ ዛሬ መጀመሩን የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። ቦርዱ ባወጣው የጊዜ ሰሌዳ መሰረት የእጩዎች ምዝገባ የሚካሄደው ከዛሬ ታኅሳስ 16 ቀን እስከ ጥር 27 ነው። የፖለቲካ ፓርቲዎች እጩዎቻቸውን የሚያስመዘግቡበት ይህ ክንውን ወሳኝ ከሚባሉት መካከል ይጠቀሳል። ቢያንስ ፓርቲዎች በዚህ ምርጫ ለመሳተፍ መወሰናቸውን ያመለክታል። በአገሪቱ ከሚንቀሳቀሱ ተቃዋሚ ፓርቲዎች አንዳንዶቹ በምርጫው ለመወዳደር ገና ከውሳኔ ላይ ያለመድረሳቸውን ሲገልጹ ቆይተዋል። ድምጽ መስጠት የሚፈልጉ ኢትዮጵያውያን መራጮች መመዝገ የሚችሉት ከጥር አንድ ቀን እስከ የካቲት 12 መሆኑን የጊዜ ሰሌዳው ያመለክታል። የምርጫ ቀስቀሳ የሚጀመረው የካቲት 7፣ የድምፅ መስጫው ቀን ደግሞ ግንቦት 16 2007 ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ሶማሊያ ዋና ከተማ ሞቃዲሾ ውስጥ የሚገኝ አንድ የአፍሪቃ ህብረት ጦር ሰፈር በአልሻባብ አማፂ ቡድን መጠቃቱ ተገለጠ። የህብረቱ ቃል አቀባይ አሊ ሐሙድ ለቪኦኤ ሶማልኛ አገልግሎት ክፍል እንደተናገሩት ከሰባት እስከ አስር የሚደርሱ የአልሸባብ ታጣቂዎች ዛሬ ሐሙስ ነው ካምፑን ደርምሰው በመግባት የተኩስ እርምታ የከፈቱት። በምዕራብ ዩናይትድ ስቴትስ ሚኔሶታ ነዋሪ የሆነ አንድ የሶማሊያ አሜሪካዊ ቤተሰብ ከሶሪያ ምንጮች አገኘሁ ያለውን ጠቅሶ በሰጠው ቃል ልጃቸው ከአይሲስ ጎን ተሰልፎ ሲዋጋ ኮባኔ ውስጥ መገደሉን አስታወቀ። የ20 ዓመቱ ዩሱፍ አብዲ ቃዲ መሐመድ ቤተሰብ ልጃቸው መሞቱን የሰሙት ባለፈው እሁድ ነው። ወላጅ እናቱ ሀዋ ጃማ ለቪኦኤ ሶማሌኛ አገልግሎት በሰጡት ቃል መሞቱ ብቻ ተነገረን እንጂ በእርግጥ አስከሬኑን አላየንም ብለዋል። እናት መሞቱን የነገራቸው ማን እንደሆነም አልገለጡም። የዩናይትድ ስቴትሱ የበሽታዎች መቆጣጠሪያና መከላከያ ማዕከላት አንድ የላብራቶር ቴክኒሽያን በድንገት ለኢቦላ ቫይረስ መጋለጡን አስታወቀ። የህመሙ መከሰት በዚህ ሳምንት አጋማሽ ይፋ የሆነው አትላንታ ጆርጂያ ውስጥ በሚገኘው የጽህፈት ቤቱ ዋና ማዕከል ነው። የተጠረጠረው ቴክኒሽያን ህመሙ ለመኖሩ ወይም እንዳለበት ለሚረጋገጥበት ለ21 ቀናት ለብቻው ተገልሎ ክትትል እየተደረገበት እንደሆነም ታውቋል። ምስራቅ ሊቢያ ውስጥ ከእስላማዊ ነውጠኞች ጋር ዛሬ ሐሙስ በተካሄደ ውጊያ ቢያንስ 19 ሰዎች ሞቱ። እዚያው አካባቢ በተካሄደ ሌላ ግጭት አንድ የነዳጅ ማጠራቀሚያ በእሳት መጋየቱም ታውቋል። የፈረንሳይ ዜና አውታር እንደዘገበው 19ኙም ሲርቴ ውስጥ በተካሄደ ግጭት የተገደሉ ወታደሮች ናቸው። ራሱን እስላማዊ መንግስት ብሎ በሚጠራው ቡድን ሶሪያ ውስጥ የተማረከው የዮርዳኖሳዊ ፓይለት ወይም አውሮፕላን አብራሪ በሰላም ወደ አገሩ ይመለስ ዘንድ ወላጅ አባቱ ማራኪውን ቡድን ተማጸኑ። ፓይለቱ ምክትል የመቶ አለቃ ሙአት አል ካሴባሄ እንደ እንግዳ እንጂ እንደ ምርኮኛ እንዳይታይ አደራ በማለት ወላጅ አባቱ አክራሪ ሙስሊሞቹን ተማጥነዋል። ወአወጅህ ሪሳሌ ኢላ እህዋን ደውለት ሶሪያ ውስጥ ላላችሁት የእስላማዊ መንግሥት አባላት ደጋግ ወገኖች፣ ያደራ የምለው ልጅን ሙዓትን በደግነትና በፍቅር እንድትይዙት፣ በክፋት ዐይንም እንዳትመለከቱት፣ እግዚአብሔር ልባችሁም በፍቅር እንዲሞላው፣ በሰላምና በሕይወት ወደ ቤተሰቡ ወደ እናቱ ወደ ባለቤቱ መመለስ እንዲችል ነው ነው ያሉት አባት በአረብኛ ቋንቋ። ፓይለቱ ትናንት ረቡዕ መማረኩን ዮርዳኖስ አምናለች። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን የማሊውን ተወላጅ ሙስጠፋ ሱማሬን በደቡብ ሱዳን ሪፐብሊክ ዋና ምክትላቸውና የፖለቲካ ወኪል አድርገው በትናንትና ዕለት ሾመዋል። አዲሱ ሹም የሚተኩት የቀድሞውን ራይሲዶን ዜኔጋን ሲሆን ዜኔጋ ደግሞ አሁን በሶማሊያ የተባበሩት መንግስታት ተልእኮ ምክትል ልዩ ወኪል ሆነው ተሰይመዋል። ዜንጋ በደቡብ ሱዳን ላደረጉት አስተዋጽኦ ከዋና ጸሐፊ ሚስተር ባንኪሙን ምስጋና ተችሯቸዋል። ለሰዓቱ ያለን ዜና በዚሁ አበቃ። አመሰግናለሁ አዲሱ ለዜናው። ክቡራትና ክቡራን አድማጮች ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ታህሳስ 1627 ዓ.ም ምሽት ፕሮግራም ነው። የገና ምሽት፣ ሜሪ ክርስማስ። በዚህ ምሽት የዓመቱን ዳሰሳ ዘገባዎችና የገና ጣዕመ ዜማዎችን ሰንቀናል። አብራችሁን እንድታመሹ እስከ ዝግጅቱ ፍጻሜ እንጋብዛለን ሜሪ ክሪስማስ ቤቢ በሼሪል ክሮኖ እየሰማችሁ ያላችሁት። ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። ሞቅ ያለ የገና ምሽት የሙዚቃ ድግስም አለን በዚህ ምሽት። ስለዚህ አብራችሁ እንድትቆዩ በድጋሚ እንጋብዛለን። የአውሮፓው 2014 ዓመት ሊጠናቀቅ ስድስት ቀናት ከአንደሌት ናቸው የቀሩት። ለመሆኑ አመቱ በዓለም ዙሪያ ምን ይመስል ነበር? በሰሞኑ ዝግጅቶቻችን ጎላ ጎላ ያሉትን እንቃኛለን ለዛሬ ለአሁኑ ምሽት ከኢትዮጵያ እንጀምር በፈረንጂ 2014 ዓ ም ኢትዮጵያ ውስጥ በርከት ያሉ ፖለቲካዊ ማህበራዊና ምጣኔ ሀብታዊ ክንውኖች ተስተውለዋል በመጪው ግንቦት ለሚካሄደው አጠቃላይ ምርጫ እንቅስቃሴዎች መጀመራቸው በአባይ ወንዝ ላይ የሚካሄደውን ታላቁን የኢትዮጵያ ህዳሴ የግድብ ግንባታ አስመልክቶም ከግብፅ ጋር የተፈጠረው ልዩነት እየረገበ ቢያንስ ወደ መነጋገር እየተለወጠ መምጣቱ ይጠቀሳል። እስክንድር ፍሬውን ለዛሬ ያተኮረባቸው የዓመቱ አበይት ክንዋኔዎች እንደሚከተሉ ተዘግበዋል። የራሷ የዘመን አቆጣጠር ያላት ኢትዮጵያ አሮጌውን የፈረንጆች 2014 ዓ ምት የጀመረችው ባለፈው የ 2006 ዓ ም አራተኛ ወር ላይ ነው። ከዚያ ጀምሮ ባለው ጊዜም የመገናኛ ብዙኃንን ሽፋን ያገኙ ትኩረት የሳቡ ፖለቲካዊ ጉዳዮች ጥቂት አይደሉም። በየአምስት ዓመቱ ከሚካሄደው አጠቃላይ ምርጫ አምስተኛው የሆነው የ2007ቱ ምርጫ እንቅስቃሴ የተጀመረው በዚሁ የፈረንጆች አሮጌ ዓመት ነው። የጊዜ ሰሌዳ ይፋ ተደርጓል። በጊዜ ሰሌዳው መሠረትም የተለያዩ የምርጫ ክንውኖች ቀጥለዋል። የዚህኑ የ2007 ጠቅላላ ምርጫ የጊዜ ሰሌዳ በጋዜጣዊ መግለጫ ይፋ ያደረጉት የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ፕሮፌሰር መርጋ በቃና ለዚህኛው ምርጫ ካለፈው ልምድ በመውሰድ ጭምር የተለየ ዝግጅት መደረጉን አስረድተዋል። በተሻለ ሁኔታ ራሳችንን አመቻችተናል፣ በተሻለ ሁኔታ ራሳችንን አጠናክረናል። የሰው ኃይል አሰላለፋችን ከመቼውም ጊዜ የበለጠ ለምርጫ 2007 ሳይሆን ለቀጣዩ 20 30 ዓመት ምን መምሰል እንዳለበት ብለን ነው። የዚህ አጠቃላይ ምርጫ የድምፅ መስጫ ቀን ግንቦት 16 2007 መሆኑን ፕሮፌሰር መርጋ ተናግረዋል። እስካሁን ባለው ሂደት ከተከናወኑት መካከልም ፓርቲዎች የመወዳደሪያ ምልክቶቻቸውን መርጠዋል። የህዝብ ታዛቢዎች ምርጫም ተካሂዷል። ከታህሳስ 16 እስከ ጥር 27 ደግሞ የፖለቲካ ፓርቲዎች እጩዎቻቸውን ያስመዘግባሉ። የእስካሁኑ ክንውን የተሳካ መሆኑንም የኢትዮጵያ ብሔራዊ ምርጫ ቦርድ እየገለጸ ነው። ተቃዋሚ ፓርቲዎች ግን ገና ከመነሻው ነው ሂደቱን መተቸት የጀመሩት። በሁለት ሺ ሁለት የተካሄደው ምርጫ ነፃና ዲሞክራሲያዊ አልነበረም የሚሉት መድረክን የመሳሰሉ ተቃዋሚዎች ዘንድሮ ያ እንዲደገም እንደማይፈልጉ ይናገራሉ። ከጊዜ ሰሌዳው በፊትም ምርጫ ለማካሄድ የሚያስችሉ ምቹ ሁኔታዎች እንዲሟሉ ጠይቀዋል። የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ የሁለት ሺ ሁለቱ ሁኔታ እንዳይደገም የጠየቀው ሰላማዊ ሰልፍ በመጥራት ጭምር ነበር ዋነኛ ጥያቄያቸው ከገዢው ፓርቲ ኢህአዴግ ጋር በምርጫው ዙሪያ መነጋገር መሆኑን የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ ለሰልፈኞቹ ባደረጉት ንግግር ጠቁመዋል። በዛሬው ዕለት በትንሹ ይህንን አሳይተናል። በቀጣይ ደግሞ ተደጋጋሚ ጥያቄዎች በማቅረብ ስርዓቱን እንደምናስጨንቅ እና ወደ ድርድርም እንዲመጣ እንደምናስገድደው በሕዝባችን ጉልበት ይህንንን የምናሳይበት ጊዜ ሩቅ አይሆንም። በተቃዋሚ ፓርቲዎች የሚቀርቡ ቅሬታዎችን እያጣራ መሆኑን የገለጸው የብሔራዊ ምርጫ ቦርድ አንዳንዶቹ ጥያቄዎች ግን እንደማይመለከቱ ጠቁሟል። በተለይም ከኢህአደግ ጋር እንነጋገር የሚለው ጥያቄ በፓርቲዎቹ በራሳቸው እንጂ እርሳቸው በሚመሩት ተቋም እንደማይመለስ ነው የቦርዱ ሰብሳቢ ፕሮፌሰር መርጋ በቃነ ያስረዱት። ከገዢ ፓርቲ ጋር ውይይት ማድረግ አለብን ቦርዱ ያመቻችልን ቅድም ያልኳቸው ይህ የጋራ ምክር ቤት በጋራ ምክር ቤታቸው ነው መስራት ያለባቸው። ከገዢው ፓርቲ ገሌን አንድም ሁሉንም ህጋዊ ፓርቲ እንጠራለን። እኛ በራሳችን ፕሮግራም፣ በራሳችን የውይይት መድረክ ቦርዱና ፖለቲካ ፓርቲዎች ተቀራርቦ ጤናማ የሆነ እንቅስቃሴ እንዲያደርጉ ሁሉንም አቀራርበን እንዲወያዩ እናደርጋለን። በአስተዳደር ጉዳዮች ላይ ገዢውም ፓርቲ ሌሎቹም ሀሳብ የምቀያየሩበትና መፍትሄ የምንሰጥበት መድረክ እናመቻቻለን። ችግሮች አሉ የተባሉበት ደግሞ ወደ ክልሉ እየተንቀሳቀስ መፍትሄ እንሰጣለን። የገዢው ፓርቲ ኢህአዴግ ሊቀመንበርና የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝም ድርጅታቸው የተቃዋሚዎቹን ጥያቄ እነርሱ ባቀረቡት መንገድ እንደማይቀበለው ነው የገለጹት። ከእያንዳንዱ ፓርቲ ጋር በተናጠል መነጋገር እንደማይቻልም ተናግረዋል። እንነጋገር የሚል ጥያቄ ያቀረቡት ፓርቲዎች የምርጫ ስነ ምግባር ደንቡን ፈርመው የአገር አቀፍ የፖለቲካ ፓርቲዎች ምክር ቤት አባል መሆን እንደሚችሉ ግን አስታውቀዋል። እናም የ2007 የምርጫ ሂደት በገዢ ፓርቲ ኢህአዴግና መድረክን በመሳሰሉ ተቃዋሚ ፓርቲዎች መካከል ያለው ልዩነት ባልተፈታበት ሁኔታ ቀጥሏል። አሮጌው የ2014 የፈረንጆች ዓመት በአባይ ወንዝ ላይ እየተገነባ የሚገኘውን ታላቁን የኢትዮጵያ ሕዳሴ ግድብ መነሻ ያደረገው የኢትዮጵያና የግብፅ ልዩነት ወደ መነጋገር ያመራበት ውጥረቶች የቀነሱበት ነው። እናም አተካራ ውስጥ የገቡ የመሰሉት ኢትዮጵያና ግብፅ ዲፕሎማሲን መርጠዋል፣ መነጋገርን አስቀድመዋል። ግንባታውን አጠናክራ የቀጠለችው ኢትዮጵያም ሶስተኛ ዓመቱን አክብራለች። ለሁለቱ አገሮች ግንኙነት መሻሻል የመጀመሪያው በር የተከፈተው በዚሁ የ2014 የፈረንጆች ዓመት ሰኔ ወር ላይ በኢኳቶሪያል ጊኒ ማላቡ በተካሄደው የአፍሪካ ህብረት የመሪዎች ጉባኤ ነው። ከዚያ ጉባኤ ጎን ለጎን ያኔ አዲስ የነበሩት የግብፅ ፕሬዝዳንት አብዱልፈታህ ኤልሲሲና የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ተገናኝተው ተወያዩ። ግንኙነቶች በተለያዩ ደረጃዎች እንዲካሄዱ መነጋገር እንዲቀጥልም ለባለስልጣኖቻቸው መመሪያ ሰጡ። ከዚህ በኋላ ሁኔታዎች እየተቀየሩ መጡ። የግብፅ የውጭ ጉዳይ ሚኒስትር ሰምሃ ሽኩሪ لأي عبر الرؤية إننا نبحر. since uh, I have taken office, uh, I have come to Addis now uh, almost every month. Uh, this is upon the directive uh, that uh, both of us have received from uh, President Abiy Ahmed Asebe and uh, his brother, uh, Prime Minister of Ethiopia, to maintain our very uh, strong uh, contacts, to maintain the momentum of our relations. بسّي حالا في <applause> النتلايك تكمل كوزي جمبرو بيو روبميب بالفترة ودار دي سباعي متداول. ነው ይህ ደግሞ ሁለታችንም ከፕሬዚዳንት አብዱልፈታህ ኤልሲሲና ወንድም ከሆኑት ከኢትዮጵያው ጠቅላይ ሚኒስትር በተቀበልነው ነው መመሪያ መሰረት ነው በየጊዜው መገናኘታችንን በጥንካሬ እንድንቀጥል የግንኙነታችንን መንፈስም ይዘን እንድንጓዝ ነው ያሉት። በርካታ አባላት ያሉት የኢትዮጵያ የሕዝባዊ ዲፕሎማሲ ቡድን በግብፅ ጉብኝት ያደረገ ሲሆን ውጤታማ ተግባር ማከናወኑም ተገልጿል። የግብፅ ፕሬዚዳንት አብዱልፈታህ ኤልሲሲ ለጉብኝት ወደ አዲስ አበባ መምጣት እንደሚፈልጉም በኢትዮጵያ ባለስልጣናት እየተገለጸ ነው። የዚህ ጉብኝት ውጤት የኢትዮጵያ አጠቃላይ ምርጫ ቀጣይ ሂደቶችም 2015ን ይጠብቃሉ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን እናመሰግናለን። የኢትዮጵያ ሁኔታ ትንተናና እንደዚህ አይነት ግምገማችን በነገውም ምሽት ይቀጥላል። ለአሁን ግን ከአዲስ አበባ ደግሞ ወደ የሞቃዲሾውን በር ወደ ማንኳኳት እንሂድ። ለዚህ ዓመት ሶማሊያ መቼም ለዓመታት በጦርነትና በሁከት ስትታመስ የኖረች ሀገር ሆናለች። የዚህ የተሰናባችው የአውሮፓውያን ዓመት 2014 ዓመተ ምህረት ከሁሉም የከበደው ፈተናዋ የመነጨው ግን ከራሱ ከሀገሪቱ መንግስት ከውስጡ ነው። በመሪዎቹ መካከል የተፈጠረው የፖለቲካ ማለት የውስጥ ፖለቲካ ሽኩቻ የሀገሪቱን እርምጃ አደናቅፈዋል ተብሏል። እስካሁን ያገኘቻቸው ጸጥታ ነክ ድሎች ላይም አደጋ ደቅኗል። ዓለም አቀፉን ማኅበረሰብም አሳዝኖ ቆይቷል። የቪኦኤው የምስራቅ አፍሪካ ዘጋቢ ጌብ ጃስሎ ያጠናቀረው ዘገባ አለ። ቆንጅታ ይዛዋለች። በሶማሊያ ምክር ቤት በዚህ በታህሳስ ወር የተካሄደ የትምምን ነፈጋ ድምፅ የፖለቲካ ፍጥጫውን አክትሞታል። ጠቅላይ ሚኒስትሩ አብዲዌሌ ሼክ አህመድ አንድ መቶ ሀምሳ ሶስት ለሰማኒያ በሆነ ድምፅ ብልጫ ከስልጣን ተወግደዋል። በአንድ አመት ውስጥ በምክር ቤት አባላት የትምምን ነፈጋ ድምፅ ከስልጣን የተወገዱ ሁለተኛ ጠቅላይ ሚኒስትር መሆናቸው ነው። አብዲ ወሌ የሶማሊያ የፖለቲካ ተንታኝ አብዲ ዋሀብ ሼህ አብዲ ሳመድ ከተለያዩ ነገዶች የሆኑት የሁለቱ መሪዎች የፖለቲካ ጭቅጭቅ መንስኤው ባመዛኙ የግል ጸብ ወይም ፉክክር ነው ይላሉ። በመካከላቸው የነበረው በቁም ነገር ላይ የተመሠረተ ነገር አይደለም። የግል ጉዳያቸው ይመስለኛል። እኔ ያልኩት ነገር ካልሆነ አይነት ነገር። የትምምነ ፈጋው ድምፅ አሰጣጥ በአድላዊነት በነገድ ፖለቲካና የምክር ቤቱ አባላት ጠቅላይ ሚኒስትሩ ላይ የትምምነ ፈጋ ድምፅ ከሰጣችሁ ገንዘብ እንሰጣችኋለን ተብለው ቃል ተገብቶላቸው ነበር የሚሉ ውንጀላዎች ተሰምተዋል። የፖለቲካ አለመረጋጋቱ ዓለም አቀፉን ማህበረሰብም አበሳጭቷል። የተባበሩት መንግስታት የሶማሊያ ልዑክ ኒኮላስ ኬይ ባለፈው ህዳር ወር ዴንማርክ ዋና ከተማ ኮፐንሀገን ውስጥ የሶማሊያ ጉዳይ ጉባኤ ከመጀመሩ አስቀድሞ በሰጡት ቃል የፖለቲካው አለመረጋጋት የሀገሪቱን የወደፊት እጣ ፈንታ አስጊ ሁኔታ ላይ እንደጣለው ማስጠንቀቃቸው ይታወሳል። the key state building laws commissions and processes ቁልፍ የሆኑት የሀገር ግንባታ ህጎች ኮሚሽኖችና ሂደቶች መመስረት አለባቸው። ይሄ ወሳኝ ነገር ነው። ጊዜ ማባከን አይቻልም። ጠቅላይ ሚኒስትሩ ከስልጣን እንዲወገዱ ግፊት ሲያደርጉ የቆዩት ፕሬዚደንት ማህሙድ መንግስታቸው የራሱን ጉዳይ ራሱ የመወሰን መብት አለው በማለት በተደጋጋሚ ሲከራከሩ ቆይተዋል። Somali expectations are clearly that Somalia must be allowed to lead its own ሶማሊያ ሽግግሯን ከራሷ ሁኔታ ጋር በሚጣጣም መልኩ እንድትመራ ሊፈቀድላት ይገባል። የሶማሊያውያን ፍላጎት ይህ ነው። ይህ በዚህ እንዳለ ሶማሊያ በመንግስቷና ሀገሪቱ ውስጥ በሚሰሩ ድርጅቶች ላይ ለአመታት አመፅ ሲያካሂዱ የቆዩት የአልቃይዳው ግብረአበር የአልሸባብ ተዋጊዎች ላይ በያዘችው ዘመቻ ድሎችን አስመዝግባለች። የአፍሪካ ህብረት ሰላም አስከባሪዎችና የሶማሊያ ጦር ሰራዊት በጋራ ሆነው ባካሄዱት ወታደራዊ ዘመቻ ጽንፈኛ እስላማዊ ሽምቅ ተዋጊዎቹን ከይዞታቸው አባረዋል። የነውጠኞቹ ዋና የእንቅስቃሴ መምሪያ የነበረችውን ባራዌ ከተማን በዚህ የአውሮፓውያን አመት ነው አስለቅቀው የተቆጣጠሩት። በመስከረም ወር አንድ የዩናይትድ ስቴትስ አብራሪ አልባ አውሮፕላን ወይም ድሮን ደቡብ ሶማሊያ ውስጥ የአልሸባብ ከፍተኛ መሪ የነበረውን አህመድ አብዲ ጎዳኔን ገድሎታል። ታዲያ የሶማሊያ መንግስት ለውስጥ ልዩነቶቹ መፍትሄ ማበጀት ከተሳነው እነዚህ የተጠቀሱት የጸጥታ ድሎች ራሳቸው አደጋ ላይ ሊወድቁ ይችላሉ ይላሉ አብዲ ዋሃብ ሼክ ካልተባበሩ ወደ ልቦናቸው ካልተመለሱ ሀገሪቱ የምትፈልገው አቅሙንና ቁርጠኝነቱን ውጤት ለማምጣት መጠቀም የሚችል መሪ መሆኑን የማይገነዘቡ ከሆነ ይሄ ነገር ይቀጥላል። የሶማሊያ መንግስት ቪዥን 2016 ራእይ 2016 የተባለውን እቅድ ስራ ላይ ለማዋል ቁርጠኝነቱን እየገለጸ ነው። ያ እቅድ በቀጣዮቹ ሁለት ዓመታት ህገ መንግስቱ እንዲገመገም፣ የፌዴራላዊ ስርዓት ግንባታው እንዲጠናቀቅና ምርጫዎች እንዲካሄዱ ጥሪ ያቀርባል። ተንታኞች ታዲያ ቀጥሎ ምን እንደሚፈጠር መተንበይ አዳጋች በሆነበት በሀገሪቱ ሁኔታ እነዚህን ታላላቅ ግቦች ማሳካት ከባድ እንደሚሆን ነው የሚያመለክቱት። አሁን ደግሞ ወደ ሱዳን እናቀናለን። ደቡብ ሱዳን ከዓለም ወጣቶ ሀገር ደቡብ ሱዳን ከሦስት ዓመታት ነጻነትና አንጻራዊ ሰላም በኋላ እንደገና ወደ ጦርነት ገብታለች። በሀገሪቱ መንግሥትና በተቃዋሚዎች መካከል የሚደረጉ ስምምነቶች የተፈረሙበት ቀለም እንኳ ሳይደርቅ ስለሚጣሱ የጦርነቱ ማክተም ተስፋው የጨለመ ነው። ደቡብ ሱዳንን መልሶ ለመገንባት የተቀየሰው እቅድ በጦርነቱ ምክንያት የከሰመ ስለሚመስል የሀገሪቱ ነዋሪዎችም ሆኑ ተንታኞች ብሩህ ተስፋ አይታያቸውም። ዘጋቢያችን ቤኖ ሙሽለ ከጁባ የላከው ዘገባ አለ። አዳነች ፍሳየ ታቀርባለች። አኩጃ ዴጋራንግ በሀገራቸው እድገት አስተዋጽኦ ለማድረግ ወደ ሀገራቸው ከተመልሱ ዜጎች አንዷ ናቸው። ሚስ ጋራንግ የፋሽን ትርኢት በማሳየት ነበር የሚታወቁት። አሁን ግን የፋሽን ትርኢታቸው በቅርቡ የሚካሄደውን የዘር ግጭት ያስከተለውን ውጥረት ዘልቆ ማለፍ ሊገደድ ነው። ልዩነቶቻችን ግጭት መፍጠር የለባቸውም። የተለያዩት ባህሎቻችን እንዳሉ ተቀብለን ልንማርባቸው እንችላለን። ሚስ ጋራን ከደቡብ ሱዳን የመውጣት ፍላጎት ያልነበራቸው ቢሆንም የሰላም ስምምነቶቹ ባለመከበራቸውና በደቡብ ሱዳን ወገኖች ላይ የተጣሉት ማዕቀቦች ውጤት ባለማሳየታቸው እሳቸውና ባለቤታቸው ሌላ አማራጭ እያሰቡ መሆናቸውን ገልጸዋል። ሌላ አማራጭ ካላሰብን አንድ ነገር ቢፈጠር ምን እንሆናለን? ስለሆነም ስለ ጉዳዩ እየተነጋገርን ነው። እንደገና ስለ መፈናቀል ጉዳይ ስናስብም ሐዘን ይሰማናል። ኒያልቦይ ሲትዘን ማለት ዜጋ የተባለ አንጋፋ ዕለታዊ ጋዜጣ ዋና አዘጋጅ ናቸው። የግል ቴሌቪዥን ጣቢያም አለው። የሀገሪቱ የማስታወቂያ ሚኒስቴር ማናቸውም የሀገሪቱ ሚዲያዎች ስለ አማጽያኑ እንዳይዘግቡ በማገዱ ሚዛናዊ የሆነ ዘገባ ለማቅረብ እንደማይቻል ኒያልቦይ ተናግረዋል። ኒያልቦይ ከዚህ ቀደምም ብዙ ጊዜ ታስረው ስለነበረ ሌላ አማራጭ ለማዘጋጀት ሲሉ በዜናው መስሪያ ቤታቸው አጠገብ ሆቴልና ምግብ ቤት ሰርተዋል። ይህም ገንዘብ ለማግኘት ያህል አይደለም ብለዋል፣ ዋናው አዘጋጅ። እንግዲህ ዓላማው ለመኖር የሚያስችለንን ዕቅድ እንዲኖረን ያስፈልጋል ከሚል ነው። ምናልባት መንግሥት ጋዜጣውን ወይም ቴሌቪዥኑን ቢዘጋብን ለመኖር ያህል ይሆናል ከሚል ነው። ያሰለጠናቸውን ሰዎች ዕውቀት ማጣት ስለማንፈልግ ከምግብ ቤቱ በምናገኘው ገንዘብ ልንከፍላቸው እንችላለን። የደቡብ ሱዳን ዜጎች ተስፋ ቆርጠዋል። ለአንድ ዓመት ያህል የዘለቀው ግጭት ያቆማል የሚል ተስፋ አይታያቸውም። ከሀገሪቱ ነጻነት የተሻለ ኑሮ ጠብቆ የነበረው ሕዝብ በጦርነቱ ተበጣጥቆ የነበረውን ግዛት ብዙ ሳይቆይ እንደገና ወደ ጦርነት በመመለሳቸው በሀገሪቱ መሪዎች ላይ ተቆጥቷል። በሁኔታው ተስፋ ካልቆረጡት ሰዎች መካከል አንዱ ሎል ዴንግ ናቸው። ቀድሞ የነዳጅ ዘይት ሚኒስትር የነበሩት ዴንግ በአሁኑ ወቅት የኢቦኒ ማዕከል በተባለ የጥናትና ምርምር ማዕከል ይሰራሉ። በቅርቡ ሶስት የደቡብ ሱዳን ገዢ ፓርቲ የሱዳን ህዝባዊ ሐርነት ንቅናቄ አንጃዎች ታንዛኒያ ተገናኝቶ ተነጋግረዋል። ሚስትር ደንግ ታዲያ ይህ ኢትዮጵያ ውስጥ ሲካሄድ የቆየው የሰላም ንግግር ጋር ተደምሮ ሲታይ እንደ አዎንታዊ ክስተት አድርገው ያዩታል። ተስፋ የሚያሳድርብኝ ነገር ይህ ነው። ይሁንና የዝናብ ወራት አልቆ ደረቁ ጊዜ እየገባ በመሆኑ ስጋት ይሰማናል። ግጭቱ ከተጀመረ አንድ ዓመት ሆነው። አሩሻ ወይም አዲስ አበባ የሚካሄዱት የሰላም ንግግሮች ቢከሽፉ ሁለቱ ወገኖች ለማንኛውም አይነት ግጭት እየተዘጋጁ ነው። በደቡብ ሱዳን መንግሥትና በአማጽያኑ መካከል አራት ጊዜ የሰላም ስምምነቶች የተደረጉ ቢሆንም ዩናይትድ ስቴትስና የአውሮፓ ህብረት ማዕቀቦች ቢጥሉም ውጊያው ሊቆም አልቻለም። በጦርነት ምክንያት በአስር ሺዎች የሚቆጠሩ ሰዎች ሕይወታቸውን አጥተዋል። ከአንድ ነጥብ አምስት ሚሊዮን በላይ ህዝብም ከመኖሪያው ተፈናቅሏል። የሚዲያው ትኩረትም እየደበዘዘ ነው። ስለሆነም በደቡብ ሱዳን የሚካሄደው ግጭት ሌላው የተረሳ ጦርነት ሊሆን ይችላል በማለት የሰብአዊ ጉዳይ ድርጅቶች ያስገነዝባሉ። አመሰግናለሁ አዳነችን። አሁን ከአፍሪካ ወጣን እንበልና ወደ አሜሪካ ጎራ እንበል። ዋሽንግተን ተሰናባቹ የዩናይትድ ስቴትስ 113ኛ ኮንግረስ ወይም የተወካዮች ምክር ቤት በመገባደድ ላይ ባለው የአውሮፓውያን ዓመት በፖለቲካ ውዝግብ ተጠምዶ ነው ያለፈው። እንደ ራሴዎቹ ለገና በዓልና ለአዲሱም ዓመት እረፍት ከመውጣታቸው አስቀድሞ የአሜሪካ መንግሥት በጀቱ ሳይቋረጥ እንዲቀጥል ለመወሰን እንኳ ብዙ ፍጅት ነበረባቸው። በዩናይትድ ስቴትስ ታሪክ በዚህ ባለፈው ዓመት በተወካዮች ምክር ቤቱ የወጡ ሕጎች ቁጥር ባለፉት አርባ ዓመታት ውስጥ ከታየው ሁሉ እጅግ ዝቅተኛው ነበር። የኮንግረስ ሪፖርተራችን ሲንዲሴን ያጠናቀረችውን የዓመቱ ግምገማ ዘገባ ሄኖክ ሰማግዜር ያቀርበዋል። በዚህ በመገባደድ ላይ ባለው የአውሮፓውያን ዓመት 2014 113ኛው የዩናይትድ ስቴትስ ኮንግረስ 202 ሕጎችን ብቻ ነው ያጸደቀው። በሕግ አውጪው ታሪክ ከ42 ዓመታት ወዲህ ጥቂት ሕጎች የጸደቁበት ኮንግረስ ሆኗል። ለዚህ ነው የሕዝብ አስተያየት መለኪያዎች 15 ከመቶ አሜሪካውያን ብቻ ለኮንግረሱ የመተማመኛ ድምፅ መስጠታቸውን የሚገልጹት። በመጪው ዓመት የሪፐብሊካኑ ፓርቲ የሕግ አውጪውንና የሕግ መወሰኛውን ምክር ቤት አብላጫ ድምፅ ይይዛል። በመጪው ዘመን በዴሞክራቱ ፕሬዚዳንት ባራክ ኦባማና በኮንግረስ መካከል የፖለቲካ ፍጥጫ የበረታ እንደሚሆን የፖለቲካ ተንታኞች ይገልጻሉ። ተሰናባቹ አንድ መቶ አስራ ሦስተኛ ኮንግረስና ፕሬዚዳንት ባራክ ኦባማ ዓመቱን በመረረ የፖለቲካ ፍትጊያ ቢያሳልፉም በአንዳንድ ጉዳዮች ላይ ደግሞ ተስማምተው አብረው ለመስራት ችለዋል። ትሪ ቱ ዋን የዚህ ዓመት የዋይት ሀውስ ቤተ መንግሥት ብሔራዊ የገና ጥድ ማሽ ሞንሞኛ ባህላዊ ስነ ስርዓት ላይ በፍሳሐና በደስታ አቀባበል ሲደረግለት ነው የሰማነው። በህግ አውጩ ኮንግረስ የተካሄደው የጥድ ማሽ ሞንሞን ስነ ስርዓት ግን ደብዘዝ ያለ ነበር በአንጻሩ። ምክንያቱም የኮንግረስ አባላት በመጨረሻው ሰዓት የበረታ የበጀት ማጽደቅ ውዝግብ ላይ ስለነበሩ፣ አንዳንድ ዴሞክራቶች ደግሞ የሪፐብሊካኑ ፓርቲ ለትላልቅ ባንኮች መንግስት ትልቅ ድጋፍ የሚሰጥበት ህግ በበጀቱ ረቂቅ ማካተታቸው አስቆጥቷቸዋል። በሕግ አውጪው አካል አነስተኛ ቁጥር ያለው የዴሞክራቲክ ፓርቲው መሪ ናንሲ ፐሎሲ፣ ለዚህ ነው ልቤ ክፉኛ የተሰበረው። በሕግ አውጪው ክፍል አሰራር ሐዘኔታይን ለመግለጽ ልቤ ተሰብሯል ያልኩበት ቀን አላስታውስም። በጣም አስፈላጊ በሆነ የበጀት አጽዳቂ ሕግ ላይ የተጨመረች አንቀጽ ሙሉ ገጽታውን ጥላሸት ቀብታለች። ይህ ደግሞ ከበላይ የቤቱ አመራር የመጣ ነው። ባለፈው ዓመት በኮንግረስ አነታራኪና አንዳንዴም የለየለት መናቆር የታየበት የስደተኞች ወይም የፈላሽ ሠራተኞች ሁኔታን የተመለከተው የኢሚግሬሽን ፕሬዝዳንታዊ ትእዛዝ ነው። ፕሬዝዳንት ባራክ ኦባማ ይህንን ፕሬዝዳንታዊ ትእዛዝ ሲያስተላልፉ አንዳንድ የኮንግረስ አባላት አራት ሚሊየን ሕጋዊ የመኖሪያ ፈቃድ የሌላቸው ሰዎችን ለመከላከል አስበው ነው በሚል ወቅሰዋቸዋል። የሪፐብሊካኑ መሪ ጆን ቤይነር አስቀድመን እንዳሳወቅነው ፕሬዚደንቱ ለብቻቸው ያሳለፉትን ውሳኔ እንደምንቃወምና እንደምንፈታተነው ተናግረናል። የምናደርገውም ይህንኑ ነው። ለፕሬዚደንቱ የምናስቀምጠው ፈተና የድንበር ጥበቃን እንዲያጠናክሩ የሚጠይቅ ነው። የኢሚግሬሽን ጉዳይ ሪፐብሊካኖችን ጎራ ለይቶ ብቻ ሳይሆን እርስ በርስም የሚያፋትግ እንደሆነ የፖለቲካ ተንታኙ ስቱዋርት ሮተንበርግ ይገልጻሉ። ግማሹ የፓርቲው ወኪል እንዲያውም የሚበዙት የፓርቲው መሪዎች ሁሉን አቀፍ ልባት ይፈልጋሉ። በሚሊዮን የሚቆጠሩ ቤተሰቦችን ጠልፎ ከሀገር ማባረር እንደማይቻል ይረዳሉ። ቤተሰቦችን እንደሚበትንም ይገነዘባሉ። ሁሉን ነገር ወደ ነበረበት መመለስ አይቻልም። በርካቶች ደግሞ እነዚህ ሰዎች እኮ ህገ ወጥ በሆነ መልኩ ነው ወደ ሀገር የገቡት፣ ስለዚህ እናባራቸው የሚል ሐሳብ ያራምዳሉ። የሪፐብሊካን ፓርቲው ባለፈው ህዳር ወር በመላው ዩናይትድ ስቴትስ በተካሄዱ ምርጫዎች ሁለቱን የኮንግረስ አካላት በአብላጫ ድምፅ ተቆጣጥሯል። ፕሬዚዳንት ባራክ ኦባማና የሴኔቱ አባላት አሁን እረፍት ላይ ናቸው። በአዲሱ ዓመት ሥራ ሲጀምሩ ግን በርካታ የፖለቲካ ፍትጊያ፣ ብርቱ ክርክርና የተባየ ዴሞክራሲ ውጥረት ይጠብቃቸዋል። የዓመቱን ገምጋሚ ሪፖርቶች እንቀጥላለን። ኢራንና ስድስቱ ኃያላን መንግስታት በቴህራን የኒውክሌር መርሃ ግብር ጉዳይ ላይ ባለፈው ወር ኅዳር ውስጥ ስምምነት ለመድረስ ተይዞ ለነበረው ቀነ ገደብ ስራቸውን ለማጠቃለል ሳይሳካላቸው ቀርቷል። ይሁን እንጂ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ጥረታቸውን ለመጪው የአውሮፓ 2014 ሊቀጥሉ ይቅርታ፣ 15 ሊቀጥሉ ነው። የዩናይትድ ስቴትስ ፖለቲካ ግን አሁንም ቢሆን ያንን አዲስ ዓመት ጥረት ሳያወሳስበው አይቀርም ይላል የውጭ ጉዳይ መሥሪያ ቤት ዘጋቢያችን። የፓም ዶንኪስ የዓመቱ ግምገማ ሪፖርት ሰሎሞን ክፍሌ ይዞታል። ጥሩ ውይይት እናደርጋለን ብዬ እጠብቃለሁ። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ ባለፈው መስከረም በኢራን የመጀመሪያቸው በሆነው ኦፊሴላዊ ጉብኝት ከኢራኑ አቻቸው ሞሐመድ ጃቫድ ዛሪፍ ጋር ተገናኝተው ለመነጋገር ከዋሽንግተን ዲሲ ከመነሳታቸው በፊት ከሰጡት አዎንታዊ አስተያየት የተቀነጨበ ነው። እንደተጠበቀውም የሁለቱ ሀገሮች ከፍተኛ ዲፕሎማቶች በኢራን የኑክሌር ፕሮግራም ላይ ተወያዩና እንግዲህ አሁን ማድረግ ያለብን እነዚያን አዎንታዊ አስተያየቶች ወደ ተግባር በማዘዋወር ወደፊት መራመድ እንችላለን። ሁለቱ ዲፕሎማቶች ከዚያን ጊዜ በኋላ ለበርካታ ጊዜያት ተገናኝተው የተነጋገሩ ሲሆን ጀርመንን ጨምሮ የኢራንና አምስቱ የተባበሩት መንግስታት የጸጥታው ምክር ቤት ቋሚ አባላት የኢራንን የኑክሌር ማዳበር እንቅስቃሴ ውሱን ለማድረግ በሚቻልበት ሁኔታ ላይ ሲሰሩ ቆይተዋል። የኑክሌር ግንባታ ግቤ ለሰላማዊ ተግባር ነው ትላለች ኢራን። የተጀመረው ውይይት ለስምምነት ካበቃ ኢራን ኢኮኖሚዋን በማሽመድመድ ላይ ከሚገኘው ኢኮኖሚያዊ ማዕቀብ እፎይ ትላለች። ሆኖም ካለፈው ዓመት ጥር እስከ ሰኔ የተካሄዱ ውይይቶች ባለመሳካታቸው አደራዳሪዎች የውይይቱ ጊዜ እስከ ያዝነው ዓመት ዕዳር አጋማሽ ድረስ እንዲራዘም ጠይቀው ነበር። ያም አልሆነም። ሌላ የጊዜ ማራዘሚያ ሐሳብ በአደራዳሪዎቹ ተጠይቋል። ውጭ ጉዳይ ሚኒስትር ጆን ኬሪ በዚህ ላይ ተችተዋል። These talks aren't going to suddenly get easier just because we extend them. They're tough. የእነዚህን ንግግሮች ጊዜ በማራዘማችን ምክንያት ብቻ ችግሮቹን እናቃልላለን ማለት አይደለም። በጣም ከባድ ውይይቶች ናቸው። በዚያ ሁኔታ የሚቀጥሉም ይመስለኛል። የኢራኑ ውጭ ጉዳይ ሚኒስትር መሐመድ ጃቫድ ዛሪፍ በበኩላቸው ሲናገሩ በሂደቱ ላይ ቁልፍ እንቅፋት መኖሩን ጠቁመዋል። ዋናው እንቅፋት በሁለቱም ወገን በኩል ግዙፍ የሆነ ያለመተማመን መንፈስ መኖሩ ነው። አደራዳሪዎች አሁን ተስፋ የሚያደርጉት እስከ መጪው ሐምሌ ድረስ ከአንድ ሁነኛ ስምምነት ይደረሳል ብለው ነው። ጥረቶቻቸው ግን በዩናይትድ ስቴትስ ኮንግሬስ ውስጥ በሚፈጠር የፖለቲካ ለውጥ ሳቢያ ውስብስብ ሊሆን ይችላል የሚል ስጋት አለ። ዛሬ የሕግ መወሰኛ ምክር ቤቱን ማለትም ሴኔቱን የተቆጣጠረው የሪፐብሊከን ፓርቲ በኢራን ላይ የተጣለውን የኢኮኖሚ ማዕቀብ የኑክሌር ስምምነት ከተደረሰ በኋላም ፈጥኖ ላያነሳ ይችላል ሲሉ በብሩኪንግስ የምርምር ተቋም ባልደረባው ሮበርት አይንሆርን ያስረዳሉ። የኦባማ አስተዳደር በመጪው ወር ሥራ የሚጀምረውን አዲሱን ኮንግረስ ማዕቀቡ እንዲነሳ ድምፅ ይሰጥበት ሲል ወዲያውኑ መጠየቅ አይቻልም ብሎ ያምናል። ዓለም አቀፉ የኒኩሌር ኃይል መቆጣጠሪያ መስሪያ ቤት በመጨረሻ የሚደርስበት ውሳኔ ኢራን ግዴታዋን አሟልታለች ብሎ ከደመደመ ጉዳዩ የበለጠ ውስብስብና የከበደ ይሆናል ብሎም ያምናል። አስተዳደሩ ውጭ ጉዳይ ሚኒስትር ጆን ኬሪ በበኩላቸው አደራዳሪዎች አሁንም ብዙ የልዩነት ነጥቦች ቢኖሯቸውም ከአጠቃላይ ስምምነት መድረስ ይቻላል ብለው ያምናሉ ሲሉ አስረድተዋል። ሰሎሞንን እናመሰግናለን። በዚህ ዓመት ሳንል የማናልፈው አንድ ትልቅ ክስተት በዓለማችን ላይ የተከሰተ ታይቶ የማይታወቅ የሚል ሐረግ ዘንድሮ ብዙ ሰማን። በተለይ ምዕራብ አፍሪካን እያመሰ ያለውና ድፍን ዓለምን ያስጠበበው የዘንድሮው ኢቦላ ወረርሽኝ በዐይነቱም በስፋቱም የዘንድሮ ብቻ ነበር። ከዘንድሮ በፊት ታይቶ የማይታወቅ ክፉ የገደለው ሰው ቁጥር ከ7500 በለጠ። ለቫይረሱ የተጋለጠው በአጠቃላይ የሞተውን ሦስት እጥፍ ያክላል። ከመካከሉ ያለቀው አልቆ የሚያገግመውም አገግሞ የቀረውም አንድም የመቆሚያ አሊያም የመሸኛ ቀኑን ይጠብቃል። ደግሞም ገና ብዙዎች የዛሬ ጤነኞች ዕጣ ፈንታቸው ዛሬ ለይቶ ላይታወቅ በኢቦላ ይያዛሉ። አሁን እየተነጋገርን ባለንባት ደቂቃም ኢቦላ መንሰራፋቱን አላቆመም። ቫይረሱ በአፍሪካ ጫካዎች መሽጎ እዚህም እዚያም ከሰው ጋር በተገናኘ ቁጥር ሽብር እየፈጠረ ገፋ ቢባል ገፋ ቢባል በመቶዎች የሚቆጠሩ ሕይወቶችን እያጠፋ ደግሞ ወደ ዱሩ ይመለስ ነበር። ዘንድሮ ግን ምዕራብ አፍሪካ ውስጥ ወደ ዱር አልተመለሰም፣ ወሰኖችን እያቋረጠ ከተሞችን እያተራመሰ ቀጠለ እንጂ፣ ዓለም አቀፍ ስጋት ሆነ። ዳካር ሴኔጋል የምትገኘው ዘጋቢያችን አንሉክ ሁኔታውን በቅርብ ታስተውላለች። ኢቦላ ዛሬም እንደቆመና እንዳስገመገመ ነው ትልና፣ የዓመቱን መከራረሚያ መለስ ብላ ትቃኛለች። ክቡራትና ክቡራን አድማጮች በነገው ምሽት ዝርዝሩን ይዘንላችሁ እንቀርባለን። እንግዲህ ከዚህ ቀጥሎ ደግሞ ለሙዚቃ ጥቂት ጊዜ እንስጣ። ድግሳለን ብለናል አደለም አዲሱ ሲገባ የሙዚቃ ድግስ የገና ሙዚቃ የገና ሙዚቃን ወደዛ ከመሻገራችን በፊት ግን ከዛ በፊት ግን አንድ አድማጫችን የላኳት ዛሬ መነበብ ያለባት ይመስለኛል ሰሎሞን ነው ስማቸው ሞክሼ የአባት ስም ሌላ ነው ሀይ ቪኦኤ እንደምን አላችሁ እኔ ደህና ነኝ እኔ ዘውትር አድማጫችሁ ነኝ የምታቀርቡት ፕሮግራም በሙሉ ቆንጆና ሚዛናዊ በመሆኑ እወደዋለሁ ስለሆነም በዚሁ ቀጥሉ በተጨማሪም እንኳን ለፈረንጆች አዲስ ዓመት አደረሳችሁ ይላሉ ሰሎሞን ደረሰ ሰሎሞን ደረሰ አዲስ አበባ ካላንደርም የቪኦኤን ላኩል ብለዋል። እንክላቸዋለን ልካልና በአድራሻቸው በጣም እናመሰግናለን። በነገራችን ላይ ሰሎሞን ደረሰ ቆንጅት ነች ያገኘችው ይህንን ደብዳቤ እና በጣም ተመስጣ ነበር። በደብዳቤው መልክ ግዙፍ የሚያምር ባለ ጎፈር አንበሳ ያለበት ኤንቨሎፕ ነው የመረጡት። በዛ ላይ ወደ ዘጠኝ ብር የሚጠጋ ነው የከፈሉት እኛ ጋ እንዲደርስ ለመላክ በአየር ለመላክ ይህንን ደብዳቤ መነበብ ሲያንሰው ነው። ደርሶናል። እናመሰግናለን ሰሎሞን ደረሰ። መልካም ገና ለእርሶም፣ እርሶም መልካም ገና። የኢትዮጵያዊ የመጣ ነው ኢትዮጵያም እየመጣ ነው። አብረን እናከብራለን። እንግዲህ አሁን ሀያ ጉዳይ ሆነ ለአራት ሰዓት። ለዚህ ምሽት የያዝናቸው የአመቱ ግምገማ ዘገባዎች ለዛሬ ተጠናቀዋል። ፕሮዲውሰራችን ንጉሱ ታምሬ፣ ቴክኒሻኑ ቮይቴክ ዞርኒያክ፣ እኛም ማስተናጋጆቻችሁ ሰሎሞን አባተና አዲሱ አበበ። እንግዲህ አሁን ወደ ሙዚቃችን እንለፍ። ለደሳለኝ መኮንን አየሩን እናውስ። What have you done? Another year over, and you won't just be gone, and, and so this is. የዛሬውን የገና በዓል ለምታከብሩ አድማጮቻችን በሙሉ ከዚህ ከአሜሪካ ድምፅ ሬዲዮ መልካም ገና ሜሪ ክሪስማስ እያል በዓሉን የሚያበስሩ የተለያዩ ዜማዎችን ይዘንላችሁ ቀርበናል። ቀደም ብለን ያደመጥነው ነው ሃፒ ክሪስማስ የተሰኘውን የጃን ሌነንን ዜማ ሲሆን፣ በመቀጠል ደግሞ ኦላይ ወን ፎር ክሪስማስ ዩ የተሰኘውን የመሪያ ኬሪን ዜማ እናደምጣለን። All I want for Christmas is you. याले चते चाव सुचिलन मरे आ क्यरीना परछ. Holly, Holly, Christmas! यिलन अल्ले Day. दे थोड़ा जेतम्स Michael Pupli हमें Have a jolly, jolly Christmas! It's the best time of the year. Now I don't know if there'll be snow, but have a cup of cheer have a holly jolly christmas and when you walk down the street say hello to friends you know and everyone you meet oh the mistletoe is hung where you can see somebody waits for you kiss her once for me have a holly jolly christmas and in case you didn't hear, oh by golly, have a jolly Christmas this year. So tall, it's hung where you can see. Somebody waits for you. just so once for me. Have a holly jolly Christmas, and in case you didn't hear, oh by golly, have a holly jolly Christmas. This. Year ሆሊ ሆሊ ክሪስመርስ እያለ የተጫወተልን ካናዳዊ ድምፃዊ ማይክል ቡብሌ ነበር። ጆይ ቱ ዘ ወርልድ የተሰኘውን የዊትኒ ሁስቴንን ዜማ በመቀጠል እናደምጣለን። And nature, sí. ጆይ ቱ ዘ ዎርድ የተሰኘውን የዊትኒ ውስተንን ዜማ ነበር ያደመጥነው። ታዋቂውና አንጋፋው የብሉስ አቀንቃኝ ቢቢ ኪንግ፣ በመቀጠል ደግሞ ሜሪ ክሪስመስ ቤቢ ይሉናል በጊታራቸው በመታጀብ ጋዜጣችን ሊጠናቀቅ እንግዲህ ጥቂት ደቂቃዎች ይቀራሉ። አዲሱ ለማጠቃለያ ወዳንተ አጫጭር ዜና ይኖረኛል። የሮማው ርዕሰ ሊቃነ ጳጳሳት አባ ፍራንሲስ ዛሬ በመከበር ላይ ያለውን የኢየሱስ ክርስቶስ ልደት በዓል ምክንያት በማድረግ በሮም ቅዱስ ጴጥሮስ አደባባይ ለተሰበሰቡ ብዙ ሺህ ምዕመናን ቃለ ቡራኬ ሰጡ። በመጪው ግንቦት ወር ለሚካሄደው የኢትዮጵያ ምርጫ ወሳኝ ናቸው ከተባሉት ክንውኖች አንዱ የሆነው የእጩዎች ምዝገባ ዛሬ ሐሙስ ተጀምሯል። ሶማሊያ ዋና ከተማ መቀደሾ ውስጥ የሚገኝ አንድ የአፍሪካ ህብረት ጦር ሰፈር በአልሻባብ አማጼ ቡድን መጠቃቱ ተገለጠ። በምዕራብ ዩናይትድ ስቴትስ ሚኔሶታ ነዋሪ የሆነ አንድ የሶማሊያ ብሔር አሜሪካዊ ቤተሰብ ከሶሪያ ምንጮች አገኘሁ ያለውን መረጃ ጠቅሶ በሰጠው ቃል ልጃቸው ዩሱፍ አብዲቃዲ መሐመድ የተባለው የ20 ዓመት ልጅ ከአይሲስ ጎን ተሰልፎ ሲዋጋ ኮባኔ ውስጥ መገደሉን አስታወቁ። የዩናይትድ ስቴትስ የበሽታዎች መቆጣጠሪያና መከላከያ ማዕከላት አንድ የላቦራቶር ቴክኒሽያን በድንገት ለኢቦላ ቫይረስ መጋለጡን አስታወቀ። ምስራቅ ሊቢያ ውስጥ ከስላማዊ ነውጠኞች ጋር ዛሬ ሐሙስ በተካሄደ ውጊያ ቢያንስ 19 ሰዎች ሞተዋል። ምስራቅ ዩክራይን ውስጥ ለስምንት ወራት የዘለቀውን ቀውስ ለመፍታት በዩክራይን መንግስት ተደራዳሪዎችና በአፍቃሪ ሩሲያ ተገንጣዮች አቻዎቻቸው መካከል የተጀመረው ድርድር ያለ ውጤት ተበተነ። ዛሬ ሐሙስ ቤላሩስ ውስጥ የተካሄደው ድርድር ያስገኘው ውጤት ቢኖር ወደ አራት መቶ የሚሆኑ የጦር እስረኞች ለመለዋወጥ የተደረሰበት ስምምነት ብቻ ነው ሲሉ የተገንጣዎቹ መሪ ተናግረዋል። ክቡራትና ክቡራን አድማጮች መቼም ገናም ቢሆን የዕለቱ ዋና ዋና ክንዋኔዎች እንዳሉ በመሆናቸው አንዳንድ አጫጭር መረጃዎችን እንስጣችሁ። ከመሰናበታችን በፊት ከምንዛሬ ሊጀመር አንድ የዩናይትድ ስቴትስ ዶላር 20 ብር ከ19 ሳንቲም ነው ዛሬ የተመነዘረው የመሸጫ ዋጋ። እርስዎ 1 ዶላር ካልዎት ሀያ ብር ከዜሮ ዘጠኝ ሳንቲም መሸጥ ይችላሉ፣ ያገኛሉ ማለት ነው። እርስዎ ደግሞ አንድ ዶላር የሚፈልጉ ከሆነ 20 ብር ከ29 ሳንቲም መክፈል ይኖርቦታል። አንድ የእንግሊዝ ፓውንድ 31 ብር ከ44 ሳንቲም ነው። አንድ ዩሮ 24 ብር ከ72 ሳንቲም ነው። ዛሬ ወደ የአየር ሁኔታ ደግሞ ስንሄድ ከኢትዮጵያ ሜቴዎሮሎጂ ኤጀንሲ ዌብሳይት ያገኘሁት ነው። ኢትዮሜት ኢቲ ኢትዮሜት ዳት ጂኦቪ ዳት ኢቲ ነው ነገ አርብ ታህሳስ 17 2017 ዓ ም አዲስ አበባን ጨምሮ አብዛኛ ኢትዮጵያ ሙሉ በሙሉ ፀሐያማ ትሆናለች የአዲስ አበባ ከፍተኛ ሙቀት 23 ዝቅተኛው 9 ነው የሚሆነው ከፍተኛው በኢትዮጵያ የጋምቤላው 38 ነው ጎዴ 37 ሰመራ 34 ናቸው በጣም ይሞቃሉ ዝቅተኛው በኢትዮጵያ የባሌ ሮቤው ነው ። ማቀዝቀዣ ማለት ነው። አዲሱ ፍሪጅ ማቀዝቀዣው ከበረዶ ከመስሪያ ውጭ ያለው አምስት ዲግሪ ሴልሽስ ነው። ነገ የባሌ ሮቤ ሙቀት አምስት ዲግሪ ሴልሽስ ዝቅተኛው ሲሆን ማለት ነው። በታሪክ ውስጥ ስንመለከት ዛሬ ዕለቱ በታሪክ ውስጥ ብዙ የክርስትና እምነት ተከታዮች ኢየሱስ ክርስቶስ ልክ የዛሬ 2014 ዓመት ተወለደ ብለው ያምናሉ። ለምን 2014? ምክንያቱም አዲሱ ዜሮ የሚባል ዓመት በዘመን መቁጠሪያው ውስጥ የለም። ዝግጅታቸው ወደፊት የዘመን አቆጣጠር ለምን እንደሚለያይም አንድ ዝግጅት ናው ዝግጅት ሊኖረን ይችላል። እንግዲህ በዚሁ እንሰናበታ በታ መልካም። ቴክኒሻኑ ቮይቴክ ዞርኒያክ ፕሮግራሙን የመራለን፣ ንጉሡ ታምሬ፣ እኔም ሰሎሞን አባትና አዲሱ አበበ፣ በአፍሪካ ቀንድ የአማርኛው አገልግሎት ዝግጅቱን በዚሁ ያበቃል። ዛሬ በዚሁ እንሰናበታለን። ዋሽንግተን ዲሲ እና በሌሎችም የአሜሪካ ከተሞች አዲስ አበባና መቀሌ እንዲሁም በመላ ዓለም ባሉ ባልደረቦቻችን ስም በድጋሚ መልካም ገና አብራችሁን ስለ ቆያችሁ እናመሰግናለን። የትግርኛ ዝግጅት ከእኛ ቀጥሎ ይቀርባል። መልካም